የአውሮፓ ሕብረትና ኢትዮጵያ የሁለትዮሽ የወዳጅነትና ትብብር ግንኙነታቸውን ወደ ላቀ ደረጃ ለማሳደግ የሚያስችላቸውን ስምምነት እዚህ ብራስልስ የአውሮፓ ኮሚሽን ፕሬዚዳንት ሚስተር ጆን ክላውድ ዮንከር እና የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተፈራርመዋል። ከትናንት ወዲያ የተፈረመው ይህ የአውሮፓ ሕብረትና ኢትዮጵያ የጋራ ተሳትፎ ስምምነት በተለያዩ ዘርፎችና በተለያዩ ደረጃዎች ሁለቱ ወገኖች ለሚያደርጓቸው ትብብሮችና ውይይቶች አጠቃላይ ማዕቀፍ እንደሚሆን የተገለጸ ሲሆን የአካባቢ ሰላምና ደህንነት፣ የጸረ ሽብር ትግል፣ ስደተኞችና ፈላሲያን፣ የማህበራዊና ኢኮኖሚ እድገት፣ የንግድ፣ የሰብአዊ መብትና የአየር ንብረት ለውጥ ጉዳዮች ትኩረት ይደረግባቸዋል ተብሏል። በስምምነቱ መሠረትም በእነዚህና በሌሎችም ጉዳዮች የሁለቱ ወገኖች ከፍተኛ አመራሮች በየጊዜውና በቋሚነት ብራስልስና አዲስ አበባ ላይ እየተገናኙ የሚወያዩ መሆኑን የወጣው መግለጫ ያስረዳል። ጠቅላይ ሚኒስትር ኃይለ ማርያም ከፊርማው ስነ ስርዓት በኋላ ለሁለት ቀናት የሚዘልቀውን የአውሮፓ ህብረትን የልማት ጉባኤ የተሳተፉ ሲሆን ትናንት በነበረው የመክፈቻ ስነ ስርዓት ላይም ከተጋባዥ ተናጋሪዎቹ አንዱ ነበሩ። ዶች ቨለ የአውሮፓ ህብረትና ኢትዮጵያ የተፈራረሙትንና ወዳጅነታቸውን ለቆዳለ ደረጃ የሚያሳድግ ነው የተባለውን ስምምነት በሚመለከት ተጨማሪ ማብራሪያ እንዲሰጡት የኮሚሽኑን ቃል አቀባይ ሚስተር አሌክሳንደር ፖላክን ጠይቆ ነበር። ይህ ስምምነት አርባ ዓመት የዘለቀውን የአውሮፓ ህብረትና የኢትዮጵያን ግንኙነት አንድ ደረጃ ከፍ የሚያደርግ ነው። ኢትዮጵያ ዋና የአውሮፓ ህብረት የልማት እርዳታ ተቀባይ መሆኗ ይታወቃል። ግን አሁን ይህንን መለወጥና ከልማት እርዳታ ተቀባይነት ወደ አጋርነት ማሸጋገር ያስፈልጋል። በመሆኑም ይህ ስምምነት ከኢትዮጵያ መንግስት፣ ከሲቪል ማህበረሰቡና ከሌሎች አጋሮች ጋር መስራታችንን አጠናክረን እንድንቀጥል የሚያደርግ ነው በአጠቃላይም ያለውን ግንኙነትና ትብብር ይበልጥ የሚያጠናክር ነው ማለት ይቻላል ብለዋል ባት ኢትዮጵያ ጥሩ አጋር እንደሆነች እና አሁንም በበለጠ በጋራ ለመስራት እንደተስማማችው ይታወቃል ግን ደግሞ ይህቺ አጋር አገር በሰብአዊ መብት ጥሰት የምትከሰሰው በተቃዋሚዎች ብቻ ሳይሆን አምነስቲ ኢንተርናሽናልን በመሳሰሉ አለም አቀፍ ድርጅቶች ጭምር ነው የአውሮፓ ፓርላማም በቅርቡ እንደዚሁ የኢትዮጵያን መንግስት አውግዞ ውሳኔ ያሳልፏል ኮሚሽኑ ከኢትዮጵያ መንግስት ጋር በቅርበት ሲሰራ እነዚህን ጉዳዮች እንዴት ነው የሚያስተናግዳቸው? ቀጣዩ የዶቼ ቬሌ ጥያቄ ነበር። ወዳጅነታችንን ስናጠናክር አንድ ጉዳይ ላይ ብቻ አይደለም የምንወያየው። የሰባዊ መብትንም ጉዳይ እንወያያለን። የሲቪል ማህበራትን ሚናን፣ ኢኮኖሚውን፣ ሁሉንም እንወያያለን። አውሮፓ ዴሞክራሲ እንደመሆኑ ሁሉ በሁሉም ጉዳዮች ነው ከኢትዮጵያ ጋር የምንወያየው። ከፓርላማችን ጋርም እንገናኛለን፣ እንወያያለን። ጥሩ ወዳጅ መሆንና ግንኙነትን ማጠናከር ማለትም ሁሉንም ጉዳዮች፣ ሰብአዊ መብትን ጨምሮ እንወያይባቸዋለን ማለት ነው ብለዋል። አያይዘው ሚስተር ፖላክ አዲሱ ወዳጅነትና ትብብር እንደውም ሁለቱ ወገኖች በችግሮቹ ዙሪያ በተከታታይና በጥልቀት እንዲወያዩ ሊያደርጋቸው እንደሚችል ያላቸውን እምነት ገልጸዋል። የአውሮፓ ህብረት በዓለምና አካባቢያቸው የፖለቲካ፣ ኢኮኖሚና ደህንነት ጉዳዮች ዋና ሚና ይጫወታሉ፣ ተጽዕኖም ይፈጥራሉ ከሚላቸው እንደ ብራዚል፣ ቻይና፣ ህንድ፣ ሩሲያ፣ ደቡብ አፍሪካ እና አሜሪካ ጋር የተለየ ስትራቴጂያዊ አጋርነት ውል ያለው ሲሆን ከኢትዮጵያ ጋር ያለውን ግንኙነትም ወደዚህ ደረጃ ለማሳደግ የተፈለገው ከሁሉም በላይ ኢትዮጵያ በአካባቢው ሀገሮች በተለይም በሶማሊያና ደቡብ ሱዳን ባላት ተሳትፎ በአፍሪካ የመንግስታቱ ድርጅት የሰላም አስከባሪ ጦር በአንደኛ ደረጃ ወታደሮችን የምታሰማራ እንዲሁም በስደተኞች ጉዳይ በቫሌታው ስምምነት ከታቀፉት ሀገሮች አንዷ በመሆኑ ነው ሲሉ በጉዳዩ ላይ አስተያየት የሚሰጡ አንዳንድ የፖለቲካ ተንታኞች ይተቻሉ። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ